ዶክተር ውለት አለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ፣ ቴንክ ዩ። በመጀመሪያ እንግዲህ በዌብ ሰሜት ፔጅ አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገች በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ ሀያ ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድን ነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው? ለዚህ ሽልማትና ክብር ያበቃሽ እኛ የሰራ ነው የጤና መረጃ በቀላሉ ዲጂታይዝ የሚያደረግ ነው ማለት ከአንድ ሰው ከቀበሌም ይሁን ከጤላ ኬላም ይሁን ከሆስፒታልም ገጠር ካሉትም ሄልስ ክሊኒኮችም ሊሆን ይችላል ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደረግ ሲስተም ፈጠር መፍጠራችን ብቻ አይደለም ለሽልማቱ ያበቃል የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛው ነን የሰራ ነው። ኢትዮጵያኖች ናቸው የሰሩት ኤሌክትሮኒክ ሲስተም። ብዙ ሀገር አለ ግን እኛ የሰራ ነው ሲስተም። እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝም እስከማውቀው ማለት ነው። እና በሱ እሱን ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክሲብል ሆኖ ሆስፒታሎች ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራ አባይ ሲኤችአር ብለነዋል። ሲስተሙን ኮኔክትድ ሄልስ ሬኮርድ ሲስተም አባይ ኮኔክትድ ሄልስ ኬር ሬኮርድ ሲስተም። እንግዲህ ይሄ አባይ ሲኤችአር የሚባለው የሕክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነች ምክንያት ምንድን ነው? የተጠቃሚዎችስ የቀደመው ጣውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለች? እኔ ኢትዮጵያን ሄልስ ኬር ሲስተም ውስጥ አንድ አስራ ስድስት ዓመት ሰርቻለሁ ዓለም ላይም ን ሀያ ስምንት ዓመት ሰርቻለሁ። በአስራ ስድስት አመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ነው። ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ። እና ሲስተምም መፍጠር ችለን ነበረ፣ ግን የትልቁ ችግር ያየነው ሲስተም ኤሌክትሮኒክ ሲስተም የመጀመሪያ መጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ፣ ግን የስንሰራ ለዛሬ አስር ዓመት እንደዚህ በፊት የሰራ ነው ሲስተም ነበረና። እና ብዙ ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር፣ ግን ትልቁ ችግር የተማር ነው ከዛ ምንድን ነው ፍሌክስብል አልነበረም። አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየራቸው አሉ። ለምሳሌ ያለ ኤግዛምፕል ብሰጥ አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ሕክምና፣ የትንንሾ የልጆች ሕክምና ሊሆን ይችላል አንድ ሆስፒታል እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ ያደረገና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይድ ምርመራ ጨመረ እና እዛ ላይ ሲስተም ቅጠቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንድን ብዙ ሰው መቅጠር አለብት። ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚ መቀየር። አይ አራት ዓመት በፊት ነው ይሄን ካምፓኒ ከፈት ነው። ከዛ ሁሉ አስር ዓመት ኤክስፒሪየንሳችን ብዙ አለም ካየነው ነው አሜሪካንም ጭምር ካየ ነው። እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንድ ፍሌክሲብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ይሄ ነው። ስለዚህ ቀላል አድርገን ኦቶሜት የሚያደረግ ሲስተም መፍጠር እንችላለን ወይም ብለን ተነሳ። ስንጀምረው ከባድ መስሎን ነበር፣ ሁለት ዓመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል፣ አዲስ አበባ እና ኮቪድ ሲመጣ ሆስፒታሉ በሙሉ በሙሉ በሽተኞች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ የምንጠየቁ እባካችሁ የኮቪድ ፔሸንቶች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁልት አይነት ግን አሁን ደግሞ ለኮቪድ ስሯሉ። በበፊት ሲስተም በሰራ ነው ቢሆን ኖሮ ስድስት ወርም ይፈጃል። በአስር ቀን ነው የሰራነው፣ በአስር ቀን የኮቪድ ሲስተሙን። ይሄ አሁን ዲዛይን ባድረግ ነው። ቅድም ለአንድ ሰው ስገልጽ ነበረ፣ እኛ የልብስ ሰፊዎች ኢትዮጵያ ውስጥ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀር ነው የሰራነው እኛ እና በዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለ። ዶክተር ሁለታ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው? ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ፣ እንግዲህ በውጭ ስታርታፕ ለምንለው ጥሩ ኮንዲሲቭ ኢንቫይሮመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ስትጀምር ገቨርንመንት ይረዳሃል፣ ብዙ ካምፓኒዎች ይረዱሃል፣ ትንሽ ገንዘብ ይሰጠዋል፣ ባንኮች ሎን ይሰጠዋል። ኢትዮጵያ ውስጥ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ የደረስነው። እንግዲህ እኔ ዶክተር ነኝ፣ ያለኝን በሙሉ ቤቴንም አስይዤ ነው በነገራችን ላይ ይህን ለመጀመር የቻልኩት እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዥር የለም እኛ ራሳችን እዚህ ስብሰባ፣ ይሄ ስብሰባ ዌብ ሳሚት የሚባለው በዓመት ሰባ ሺህ ሰው ይመጣበታል። ፕላስ ላስት ይር ሄደን ነበረ ስራችንን ለማሳየት ስናሳይ በእውነት የአሁኑ ዓመት እኛ እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖር ስናገኝ አየነው እና ዋው ለካ እንደዚህ አለ ዓለም ብለን አለን ኛም የአሁኑ ዓመት ያለፉ ዓመት ሰዎች አበረታቱን፣ አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት የአሁኑ ዓመት ስንሞክረው እናሸንፋለን ብለን አይደለም። በፕሮጀክታችን በጣም እንተማመናለን ግን ይሄ ፕሮሰሱን አናውቀውም። እኛ እንኳን ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖዥር የላቸው። ብሬኑ ስለጠፋ አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም፣ ኢንካሬጅንግ ኢንቫይሮንመንት ለስታርታፕ የለም ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካም ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖዥር ኤክስፖዥር። በጣም እየተወዳደርክ መሸነፍ፣ እየተወዳደርክ መሸነፍ ምንም ችግር የለውም። ከዛ ትማርና ትሆናል። እኛ የላስቴር ባናየው ክላስ በጃክማት ወዳድረን ደግሞ ሀያ ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድን ነው ዓለም የሚፈልገው? እንዴት ነው እንዴት ነው ዳኞቹ ምን አይነት ነገር ነው የሚጠይቁ? ምንድን ነው መዘጋጀት ያለብን? ይህንን ለልጆቻችን፣ ለወጣቶቹ፣ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። የአርኩ እኮ የኛ የሰራ ነው እኛው ነ አበሻን የሰራው ወጣቶች ልጆች ናቸው ኢትዮጵያ ውስጥ የሰሩት። ዶክተር ውለታ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቅናዎች የሚመለከት ሰው መንገዶች ሁሉ አልጋ በአልጋ የሆኑልሽ ይመስለዋል። በእርግጥ አመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ? በጣም ብዙ ፈታኝ ነገር አለ። ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ብዜ ሆስፒታሎች እየሄድኩኝ ወረቀቱን እያየው የሚጣለውን ወረቀት የሰውን ፔሽንት ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ በአልጋ ሁሉ ነገር ቢሆን ኖሮ ሌሎቹን መተው እኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ እንበል ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴን ምን አለ ተስፋ ብትቆርጤን አለው። ግን አልቆርጥም። በኢትዮጵያዊ ታለንት አምናለሁ። አይ ብዙ ችግር አለን፣ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ለማግራት ስንችለው መውደቃችን አለ። መውደቅ ምንም ችግር የለም። ከወደቅን በኋላ በመነሳት ነው እና በቅርብ ጊዜ አንድ አንድ ነገር ብያለሁ። ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ ጂን ኮድ ሲያየት እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለሁ፣ እና እውነቴን ነው። አይካንት ጊቭ አፕ ተረስቻ ጊቭ አፕ እንኳን ላድርግ ብል ለማላይ ነው ጊቭ አፕ ማድረገው በኢትዮጵያ ላይ ኢምፖስብል። ስለዚህ ልክ ነው ከባድ ነው። ተስፋ መቁረጥ የለም ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይዶን ነው በጣም ደስ የሚል ነው። እንዳልኩት አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው። የመጨረሻው ጥያቄ ስለ ሴት ልጆቻችን ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂ መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይህን ለማስተካከል መደረግ አለባቸው የምታያቸውን የተወሰኑ ሀሳቦችን አጋሪም። በጣም እውነት ነው። አሉ ትንሽ ትንሽ አሁን በአይቲ ቢዝነስ ውስጥ በአይቲ ትምህርት ውስጥ እየገቡ ናቸው። ሴቶች ኢንካሬጅመንት ያስፈልጋቸዋል እስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም፣ ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናደርግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይህን እዚህ ድረስ ለመድረስ የቻልኩት። እና በሴቶች ይችላሉ፣ እህቶቻችን ትችላላችሁ። ግን ገቨርንመንትም ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ፣ ወደ ቴክኖሎጂ፣ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለእነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደርጉ የስራ እድል እንዲሰጧቸው ትንሽ ካፒታል ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለው ግን ዋናው የውስጥ ጥንካሬ ነው እንችላለን ምንም ቢመጣ እንችላለን ብሎ ካሰቡ እንችላለን ዶክተር ውለታ እንግዲህ አንቺ እያልክ ጥራኝ አልሽኝ እንጂ የጀመርሻቸው ስራዎች አንቶ የሚያስብሉ እንደሆኑ አምናለሁ እጅግ በጣም አመሰግናለሁ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ መልካም ምሽት ይሁንልሽ ቴንክ ዩ ሀብታሙ ቴንክ ዩ እግዚአብሔር ይባርክ በጣም አመሰግናለሁ